ታሐሳስ 2006 ዓ ም የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ማስተናገጃ ግቢ ውስጥ ከሳውዲ አረቢያ የተመለሱ ኢትዮጵያውያን ተሰብስበዋል። ከእነርሱ ውስጥ አንዷ የሆነችው ዘይነባ ከሰሜን ኢትዮጵያ ወሎ ወደ ሳውዲ አረቢያ የተጓዘች ነበረች። ሪያድ ሶስት ዓመት ቆይታለች። ያኔ እምባዋን እያዘራች ለዶይቼ በለ ይህንን ብላ ነበር። እንደዚህ ይሆናል ትላል መሰለኝ ነው እንደጠበኩት እንደተባልኩት አይደለም። ገንዘቤ ናውጥቺ ፓርቲ እንኳን አይደለም ግን የዘይነባ ቅንጭብ ድምፅ በሳውዲ አረቢያም ሆነ በመካከለኛው ምስራቅ በቤት ሰራተኝነት የሚያገለግሉ ኢትዮጵያውያንን ስሜት የሚወክል ይመስላል። በዚያን ወቅት በግዴታ ወደ ሀገራቸው የተመለሱ ኢትዮጵያውያን የደረሰባቸውን የሥነ ልቦና ቀውስ የሚመረምሩ ባለሙያዎች ከመደበኛው ሰው በላቀ የአእምሮ ጤና ችግር እንዳለባቸው መዝግበዋል። በአዲስ አበባ ዩኒቨርሲቲ በሳይኮሎጂ ትምህርት ክፍል የሥነ ማህበረሰብ ሳይኮሎጂ መምህር የሆኑት ዶክተር አበባው ምናዬ ከባልደረቦቻቸው ጋር ሆነው በ1036 ስደተኞች ላይ ባካሄዱት ጥናት 27 በመቶ ገደማው የአእምሮ ጤና ጉዳት እንዳጋጠማቸው ደርሰው በታል ዶክተር አበባው ጥናታቸውን ያከናወኑት የዓለም ጤና ድርጅት ያስቀመጠውን የአእምሮ ደህንነት መለኪያ ተጠቅመው ነው። በጥናታቸው ያስተዋሉትን የሥነ ልቦና ችግር ከነመን ሲው ያስረዳሉ። በጣም የተለያዩ ግፎች ደራረቡና ይከማቹና መጨረሻ ላይ ጠብቀው የሄዱት ነገር አለ አይደል በገንዘብም የተሻለ ዞ መምጣት በኑሮም የተሻለ መኖር፣ ቤተሰብን መደገፍ፣ እንዲህ አይነት የጠበቋቸውን ነገሮች አለማግኘት የሚያስከትለው ነገር ጭንቀት ነው። ራስን ዝቅ አድርጎ የማየት ጊልት ፊሊንግ ወይም ራስን ተጠያቂ አድርጎ የመውሰድ ነገር፣ ያልተሳካለት ሰው አድርጎ ራስን የመውሰድ። አሁን እነዚህ ስሜቶች ደግሞ ወደ አካላዊ እንትን ይቀየራሉ። አካላዊ ስሜት ማለት ለምሳሌ ራሴን አመመኝ፣ ይፈልጠኛል፣ የምግብ ፍላጎት የቀነሰ፣ ጨጓራዬን አመመኝ፣ እንደዚህ እንደዚህ የሚሉ መገ ገለጫዎች ውስጥ ይገባሉ። እና እንደዚህ አይነት ነገሮች ይታዩባቸዋል። ሌላው በአብዛኛው ከሰዎች ጋር የሚኖራቸው ግንኙነትም የመራቅ ነገር፣ ምክንያቱም ሰዎቹ ያልተሳካለት ተመላሽ ይሉናል ብለው ስለሚወስዱ ለእነሱ የወጣው ገንዘብ አለ፣ ያልተመለሰ ገንዘብ አለ፣ ቤተሰብ ከእነሱ የሚጠብቀው ነገር አለ፣ ያንን እንትን ስለሚሉ ከሰውም ይርቃሉ። እና እንደዚህ የመሸማቀቅ የመሳቀቅ ስሜቶችን ሁሉ ከዚህ ውስጥ ልታስገባቸው ትችላለህ። የአእምሮ ህመሞችን በሁለት የሚከፍሉት ዶክተር አበባው አሳሳቢው ጠንከር ያለ ቀውስ እንደሆነ ይናገራሉ። በዚህ የተጠቁቱ ራሳቸውን የማጥፋት ስሜት በየጊዜው የሚመጣባቸው እንደሆነ ይገልጻሉ። በጥናቶቻቸው ካስተዋሏቸው ውስጥ በመሃል ለየት ያለ ሀሳብ እየመጣ የሚረብሻቸው ይገኛሉ። መምህሩ ለዚህ ከስደተኞቹ መካከል በምሳሌ ያጣቅሳሉ። ለምሳሌ አንዲቱ ልጅ በቁጥሩ ከሚገለጸ ውጭ በሀተታዊ ከገለጸችው ነው የምነግርሽ። ልክ የሆነ ነገር እየመጣ ምን ታደርጊ ትመለሻለች። ቤተሰቦች በሙሉ አልቀዋል እያለ ይነግረኛል። በእንግሊዝኛው ሀሉሲኔሽን ነው የምንለው ልክ የቀን ህልም ወይም የመቀንቅሸት እንበለው እንደዚህ አይነት እንትን ውስጥ ሁሉ ይገባሉ። አንዳንዶቹ ራሳቸውን የጸጉራቸውን እየነጩ አየር መንገድ ላይ እኮ ራሳቸውን እየነጩ የሚቆሟሉ። ይሄ አስተሳሰባቸው፣ የማስታወስ ችሎታቸው ሁሉ ይዛባል። የቤተሰብ ስልክ የሚጠፋባቸው ብዙ ናቸው። ለማገናኘት ሁሉ የሚቸገሩት ማለት ነው። በተመሳሳይ መልኩ የሳውዲ ተመላሾች ላይ የደረሰውን ማህበራዊ ችግር ያጠኑት አቶ ደሳሌም ቢራራ ስደተኞቹ ማህበራዊ ቀውስ እንደገጠማቸው በጉልህ ማስተዋል ላቸውን በጥናታቸው አካተዋል። በዛን ጊዜ ተመልሰው ወደ ሀገር ቤት መጥተው የነበሩት ኢትዮጵያውያን ከነባር ማህበረሰባቸው ጋር የሚኖሩበት የቀደምት ሲሄዱ ጥተውት የሄዱት አኗኗር ዘ የሚተለውጡ የሀገር ያክል የተሰማቸው፣ በዛም ምክንያት ብዙዎቹ አብሮ ከመኖር ይልቅ እንደገና የመሰደድን ዝንባሌ ነበረ የታየባቸው ማለት ነው ለማጥናት ከተሞከሩት ላይ ማስተዋል የተቻለው አንደኛ ወደ ውጭ ሀገር ሲሄዱ ቤተሰቦቻቸው ልጆቹን የሚልኩበት ገንዘብ ተበድረው ከተለያየ ምንጭ ስለሚሆን በተመለሱበት ጊዜ ያንን እንኳን ተበድረው የተላኩበትን ገንዘብ መክፈል የማይችሉ ይሆናል። ሁለተኛው ደግሞ ቤተሰብ የሚጠብቃቸው አምጥተው ያሳልፉልናል፣ ችግሮቻችን ደራሽ ይሆናሉ፣ ገንዘብ ልከው እኛን ይረዱናል የሚል ግምት እያለ እነሱ በመካከል ይሄን ነገር ሁሉ እንደውም እዳቸውን ሳይከፍሉ ሲመለሱ ትንሽ ከጎረቤትም አብሮ ካደጋቸውም ልጆች ራሳቸውንም በራሳቸው የመውቀስ ነገር ስሜት ስለነበረ ይህም አብሮ ለመኖር በጣም ከባድ ሆኖባቸው ነበረ። እንዲህ አይነት ማህበራዊ ችግር የሚገጥማቸው ተመላሾች አራት አይነት አማራጮችን እንደሚጠቀሙ አቶ ደሳለኝ በጥናታቸው ጠቁመዋል። አንደኛው የሚያውቃቸው ሰው ወደማይገኝበት ከተማ ሂደው ከዚህ በፊት ምን አይነት ሰው እንደነበሩ ከማያውቃቸው ማህበረሰብ ጋር ተቀላቅሎ መኖርን የመረጡ አሉ። ሁለተኛው አማራጫቸው ደግሞ በተለያየ አነስተኛ ደረጃ በሚባል ስራ ዘርፍ ተሰማርተው እየሰሩ አረብ ሀገር ወይም ሳውዲ አረቢያ ሂደው መክፈል ያልቻሉትን ዕዳ እንኳን ቢያንስ ለመክፈል ጥረት ማድረግን የመረጡ አሉ። ይህንን ማድረግ ያልቻሉና አእምሯቸው ያልተቀበለላቸው ግን አሁንም ድጋሜ በህገ ወጥ መንገድ ባህር አቆራርጠው ወደ ነበሩበት በግድ በተመልሰው ወደ መጡበት ወደ ተባረሩበት ሀገር ተመልሶ መሄድን የመረጡ በጣም በርካቶች ናቸው። ሁለቱም አጥኚዎች በቀደምት የሳውዲ ተመላሾች ላይ በታዘቡት ላይ ተመስርተው የስነ ልቦናም ሆነ ማህበራዊ ቀውስ እንዳይገጥማቸው በቂ ትኩረት ተሰጥቶ አልተሰራም ይላሉ። ተመሳሳይ ችግር በድጋሜ እንዳይከሰት ቅድመ ዝግጅት መደረግ እንዳለበት ይመክራሉ።